በጉጂ ዞን ሻኪሶ ከተማ የሚገኘው ብቸኛ የሁለተኛ ደረጃ ትምህርት ቤት ዛሬ ትምህርት መዘጋቱንና አንዳንድ ተማሪዎችም በጸጥታ ኃይሎች መደብደባቸውን የዓይን ማኞች ገልጠዋል። ሁኔታው የተፈጠረው ተማሪዎቹ በሞያሌ የተገደሉ ሰዎችን ለማሰብ ያቀረቡት ጥያቄ ተቀባይነት በማጣቱ ነው ብለዋል። እነዚሁ የዓይን ማኞች ይህንን የተመለከተ ምንም አይነት ጥያቄ እንዳልቀረበ የገለጡት የከተማዋ ጸጥታ ዘርፍ ኃላፊ ግን የተደበደበም ይሁን የታሰረ ተማሪ የለም ይላሉ። እስክንድር ፍሬው ሁለቱንም ወገኖች አነጋግሮ ተከታዩን ዘግቧል። በምዕራብ ጉጂ ዞን ሻኪሶ ወረዳ ሻኪሶ ከተማ በሚገኘው ብቸኛ የሁለተኛ ደረጃ ትምህርት ቤት ዛሬ የተለመደው የመማር ማስተማር ሂደት አልተካሄደም። ሁኔታው ሰሞኑን በሞያሌ ከተገደሉ ከተገደዱ ሰዎች ጋር የተያያዘ መሆኑን ያነጋገርኳቸው የዓይን እማኞች ገልጸዋል። ከእነዚህ አንዷ የሆነችው የአስረኛ ክፍል ተማሪ ሰቦምቱ ሙርዬ እንደምትለው ባንዲራ ዝቅ ብሎ እንዲውለበለብ ለበለብ ሟቾቹም ለአምስት ቀናት እንዲታሰቡ ተማሪዎቹ ያቀረቡት ጥያቄ በጎ ምላሽ አልተሰጠውም። ለአምስት ቀን ይሄ ትምህርት ይቁምና ሀዘናችንን ምግለጽ ለወንድሞቻችን እንዳለቁት ህዝቦቻችን ብለው ነው። ለአምስት ቀን ከዛሬ ጀምሮ እስከ ቅዳሜ ለአምስት ቀን ማለት ነው እስቲ ሁለቱን አስማሚልኝ ገና ዛሬ ትምህርት ሊጀመር ሲል ሰልፍ ላይ ባንዲራ ዝቅ ይበልልን የሚል ጥያቄ ነው የተነሳው ባንዲራው ዝቅ ካለ በኋላም ተማሪዎች እቅዳቸው ወደ ቤት መሄድ ነበረ ትምህርት ማቆም ነበር ለአምስት ቀን እቅዳቸው ሌላ አላማ ሳይሆን ይህንን ሀዘናችንን አብረን እንዘን ነው ያሉት በቃ ትምህርቱ ቆመ ዛሬ ገባ የለም። ዛሬ ቀን ማለት ነው። ስለዚህ ከዛሬ ጀምሮ ለአምስት ቀን ትምህርት በማቆም የሞቱትን የማሰብ እቅድ ነበራቸው ተማሪዎቹ። እንደዛ ነበር። የተጎዱ ተማሪዎች አሉ? ዛሬ ምን ምን አይነት ጉዳት ደርሶባቸዋል? አንቺ የተመለከትሽው አለ በዓይንሽ? በእርግጠኝነት ማለት ነው። ተማሪ ውጭ ላይ ብዙ ተመታ። ግማሹ አንድ አራት ተማሪ ወደ ቤት ገብቷል። ያው በዱላ ቅጥቅጥና ተመቷል፣ ገብተዋል። አንድ ደግሞ ታስሯል፣ አንድ ተማሪ ታስሯል። የት ነው የታሰረው? ስሙን ታውቂያለሽ? የታሰረውን ተማሪ ስሙን እንኳን አላውቅም። ያው ታስሯል። ከአጠገባችን ከአጠገብ የሚይዘውት ሄዱት። የከተማው አስተዳደር ግን እውነታው በአይን ማኞቹና በተማሪዎቹ የተገለጸው እንዳልሆነ ያስረዳል። የአስተዳደሩ የጸጥታ ቢሮ ኃላፊ አቶ ዱላ አጋ እንደሚያብራሩት ከተማሪዎቹ የቀረበ ጥያቄ የለም። ተማሪዎቹን ደግሞ እንደዚህ አይነት ጥያቄ አልጠየቁንም። እኛ እንደ ወረዳችን እና እንደ ከተማችን ያለው ነገር ምንድን ነው ብለን ጠይቀነዋል። መናቆ ነገር የለም ብሎ ነው ወረዳችንን መነገረኝ ወረዳችንም ከተማችንም ሰላም ነው። እርስዎ የከተማው የጸጥታ ዘርፍ ኃላፊ ነዎት? እኔ ከተማ ጸጥታ ቢሮ ኃላፊ ነኝ። ተማሪዎቹ ዛሬ ትምህርት አቁመው ሲወጡ ከግቢ ከጸጥታ ኃይሎች ጋር የተፈጠረ ግጭት የለም የተደበደቡት አንድ ተማሪም ታስረዋል ይላሉ። እንዲያውም እነሱ የለም የለም እንደዚህ ነገር የለም እኔ በአካል ነበርኩ አስተማሪ ነው ጠይቆ ሰብስቦ፣ ምንድን ነው ችግራችሁ? የማትማሩ ከሆነ ቀጥታ ወደ ቤታችሁ መሄድ ትችላላችሁ። ከዛ ውጭ ሰው ከጊዜ አዋጅ ጋር ችግር መፍጠር የለበትም። ከሱ ጋር ጊዜ አዋጅ ውስጥ ነው ያለ ነው። ቀጥታ ችግር ሳፈጥሩ የማትማሩ ከሆነ ወደ ቤታችሁ መሄድ ትችላላችሁ ብሎ ነው የትምህርት ቤቱ ርዕሰ መምህር ይህንን ማስጠንቀቅ ያ ከዛ ውጭ ጸጥታ አካሉ ደግሞ በብዛት ወይ በግሩፕ ሌላ ነገር መፍጠር የለባችሁ፣ የሚማሩት በስርአት ይማሩ የማትፈልጉት ወደ ቤት መልስ ትችላላችሁ ብሎ ነው ኮሜንት አደረጉት። ከዛ ውጪ የተወሰደው እርምጃ የተጎዳ ሰው የለም። እናም ተማሪዎቹ እና የአካባቢው አስተዳደር የዛሬው ሁኔታ እንዴት እንደተፈጠረ እንኳን ተመሳሳይ ግምገማ የላቸውም። የሻኪሶ ወረዳ በሚድሮ ኩባንያ ከሚካሄደው የወርቅ ማዕድን ማውጣት ስራ ጋር በተያያዘ ጭምር የተለያዩ ጥያቄዎች ሲቀርብበት የቆየ አካባቢ ነው። ኩባንያው በአካባቢው ያለው የሀያ አመት ውል እየተጠናቀቀ መሆኑን የገለጹ ነዋሪዎችና አንዳንድ ተማሪዎች በኮንትራቱ እድሳት ጉዳይ ላይ የተለያዩ ጥያቄዎችን ያነሳሉ። የኩባንያውንና የሚመለከታቸውን አስተያየት በማከል በሌላ ዘገባ ልንመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ